ጤናና አካባቢ ጀርመን የዓለማችንን ከባቢ አየር በግንባር ቀደምትነት በመበከል ከሚጠቀሱት አገራት መካከል ባትሆንም በ2013 ዓ ም በጎርጎሪዮስ የዘመን ቀመር ወደ ከባቢ አየር ከተለቀቀው የካርቦን ዳይኦክሳይድ መጠን 2.40 በመቶውን ድርሻ መያዟ ተመዝግቧል። ቀዳሚዋ ቻይና 29.1 በመቶ፣ ተከታዩ ዩናይትድ ስቴትስ ደግሞ 15 በመቶውን ይይዛሉ። በብዙዎች ዘንድ ተፈላጊነት ያላቸውን ዝነኛ አውቶሞቢሎችን ለዓለም ገበያ በማቅረብ የምትታወቀው ጀርመን የአካባቢ ተፈጥሮን ከብክለት ለማዳን ታዳሽ የኃይል ምንጮቿን በስፋት በመጠቀም ረገድ ጥረቷን እያጠናከረች መሄዷ ይነገርላታል። ከሰሞኑም በኤሌክትሪክ የሚንቀሳቀሱ መኪኖችን ህዝቧ በብዛት እንዲጠቀም እያበረታታች ነው። ቮልስዋገን እያልን የምንጠራው ሆኖም ፈጣሪዎቹ ጀርመኖች የህዝብ መኪና ወይም ፎልክስ ቫገን የሚሉት እንዲሁም ፖርሽና ቢኤም ደብልዩ መገኛ የሆነችው ጀርመን መጠነኛ ካርቦን ወደ ከባቢ አየር የሚለቁ ተሽከርካሪዎችን በብዛት በማምረትና በመጠቀም ቀዳሚ ሀገር ለመሆን ታጥቃ መነሳቷን እያመለከተች ነው። ባለፈው ሳምንት የዶች ቬለ ራዲዮ ጣቢያ በሚገኝበት በዚህ በቦን ከተማ የአየር ንብረት ለውጥን ለመግታት የዓለም ሀገራት መንግስታት በህዳር ወር ፓሪስ ላይ ተሰብስበው የተስማሙበት ውል ወደ ተግባር የሚመነዘርበትን መንገድ ለመቀየስ የተሰባሰቡት የየሀገራቱ ተወካዮች በኤሌክትሪክ የሚሽከረከሩትን ዘመናዊ አውቶሞቢሎች እንዲጠቀሙባቸው ቀርበውላቸው ነበር። ጀርመን ከነፋስ የኤሌክትሪክ ኃይል ለማመንጨት ሙከራዋን የጀመረችው በጎርጎሮሳዊ 1976 ዓ ም እንደነበር ሰነዶች ያሳያሉ። ያኔ የጀርመን የምርምር ሚኒስቴር አንድ መቶ ሜትር ርዝመት ያለው የነፋስ ኃይል ማመንጫ ማማ በሰሜን የሀገሪቱ ክፍል ተከለ። ሆኖም የመጀመሪያው ሙከራው የተተከለው ከነፋስ ኃይል ማመንጫው መዘውር በመንኮታኮቱ ብዙም ሳይቆይ ከሸፈ። የወደቀው ግን ወድቆ አልቀረም። ዳግም ከ11 ዓመታት በኋላ እዚያው ሰሜን ጀርመን በሽሌስቪግ ሆልሽታይን ግዛት ከነፋስ ኤሌክትሪክ የሚያመነጨው የተጠናከረ ስራ እውን ሆነ። ከዚያን ጊዜ አንስቶም ከሰሜን ባህር ላይ የሚነፍሰውን ንፋስ ወደ ኤሌክትሪክ ኃይል የሚለውጡ 32 የንፋስ መዘውሮች ተተክለውበት ስራውን ቀጠለ። በየአመቱ ህጎችና መመሪያዎች እየወጡለት ከነፋስ እንዲሁም ከፀሐይ በአጠቃላይ ከጽዱና ታዳሽ የኃይል ምንጮች የኤሌክትሪክ ኃይል የማመንጨቱ ተግባርና ምርምሩ ተስፋፋ። በጎርጎሮሳዊ 2011 ዓ ም በጃፓን ፉኩሽማ ርዕደ መሬት ያስከተለው ሱናሚና በአቶም አውታሯ ላይ ያመጣው መዘዝ ትምህርት የሆነው የፌዴራል ጀርመን መንግስት ከአቶም የሚገኝ ኃይል መጠቀምን እየቀነሰ መጥቶ በጎርጎሮሳዊ 2022 ከዚህ የሚላቀቅበትን እቅድም ነድፏል። በዚህ ያካሄዱም የኃይል ምንጮች ሁሉ በአካባቢው ተፈጥሮ ላይ መዘዝ የማያስከትሉ እንዲሆኑ ነው ፍላጎቱ። ጀርመን የተለያዩ የኃይል ምንጮችን በመጠቀም በኩል በምታካሄደው እንቅስቃሴ በአሁኑ ወቅት ከዚህ ዘርፍ የምታመነጨው የኤሌክትሪክ ኃይል ከአጠቃላይ የሀገሪቱ የኤሌክትሪክ ኃይል 28 በመቶውን ይሸፍናል። በቀጣይ አራት ዓመታት እስከ 35 በመቶ የኤሌክትሪክ ኃይሉን እንዲሸፍን የታቀደው የታዳሽ የኃይል ምንጭ በጎርጎሮሳዊ 2050 ዓ ም ደግሞ አገሪቱ የምትጠቀመውን የኤሌክትሪክ ኃይል 80 በመቶ ከዚሁ ዘርፍ ለመሸፈና ልማ እየሰራች መሆኗን መረጃዎች ያመለክታሉ። የታዳሽ የኃይል ምንጮች መስፋፋትም ከቅሪታ አጽም በሚገኘው ድፍድፍ የነዳጅ ዘይት ኃይል የሚንቀሳቀሱ ተሽከርካሪዎች ጽዱ የሀይል ምንጭ እንዲጠቀሙ እንደሚረዳ ነው የሚገለጸው። ይህን መሰረት ያደረጉት የጀርመን የአውቶሞቢል ፋብሪካዎች አሁን ፊታቸውን በኤሌክትሪክ ኃይል የሚንቀሳቀሱ መኪናዎችን በብዛት ለገበያው ወደ ማቅረቧ አዙረዋል። የጀርመን መንግሥት በቅርቡ ይፋ እንዳደረገው ይህን ዘርፍ ለማበረታታት ጠቀም ያለ ገንዘብ መድቧል። የጀርመን የመጓጓዣ ዘርፍ ሚኒስትር ኖርበርት ባርተል፣ ልማትን ለማጠናከር አዎንታዊ አቀራረብ ያላቸውን በተናጠል ያሉ በርካታ ፕሮጀክቶችን እንደግፋለን። አብዛኞቹ የሚገኙት በምርምር ደረጃ ላይ ነው ባለፈው ዓመት ማለትም በ2015 እንዲሁ ለምርምርና በኤሌክትሪክ ኃይል የሚንቀሳቀሱት ተሽከርካሪዎችን ለማምረት ከ27 ቢሊዮን በላይ ዩሮ መድበናል። በጎርጎሮሳዊ 2008 ዓ ም ቀደም ሲል ቢኤም ደብልዩ ያወጣው ኤሌክትሪክ ተጠቃሚ አውቶሞቢል አንድ ጊዜ በተሞላው የኤሌክትሪክ ኃይል ከተማ ውስጥ ከሆነ 175 ኪሎ ሜትር ከከተማ ውጭ ባለው የፍጥነት መጓዣ አውራ ጎዳና ላይ ከሆነ ደግሞ መቶ 54 ኪሎ ሜትር ድረስ መሄድ ይችላል። እስካሁን በሀገሪቱ በአመት ለገበያ የሚቀርቡት ከ2000 ያልበለጡ በኤሌክትሪክ የሚነዱ መኪናዎች ነበሩ። እስከ መጪው አራት ዓመታት ድረስ ግን ይህን እስከ አንድ ሚሊየን ለማድረስ የታሰበ ሲሆን እስከ ጎርጎሮሳዊ 2030 ዓ ም ድረስ ደግሞ አምስት ሚሊየን በኤሌክትሪክ ኃይል የሚንቀሳቀሱ አውቶሞቢሎች የጀርመንን ጎዳናዎች ይሞላሉ ተብሎ ታስቧል። እንደውም ይላሉ በዘርፉ ላይ ከፍተኛ ምርምር እንዲካሄድ ገንዘብ ከሚመድቡት አካላት አንዱ የሆነው የአውሮፓ የኢኮኖሚ ኮሚሽን ባልደረባ ክርስቲያን ፍሪስ ባህ በመጓጓዣ ዘርፋችን በቀጣይ አስር ዓመታት ውስጥ አንድ አብዮት ወይም ለውጥ እናያለን። የመረጃና የመጓጓዣው ቴክኖሎጂ በጋራ ዛሬ ላይ ሆነ ልንገምተው ከምንችለው በላይ አሁን ካለው የመጓጓዣ ስልት ፍጹም የተለየ አገልግሎት ወደሚሰጡ ዘዴዎች ይሸጋገራሉ። መረጃዎች የሚያሳዩት ከጎርጎሮሳዊ 1990 ዓ ም ወዲህ እንኳን ጀርመን ወደ ከባቢ አየር የምትለቀውን ሙቀት አማቂ በካይ ጋዝ በ21 በመቶ መቀነሷን ነው። ያም ሆኖ ተሽከርካሪዎች ወደ ከባቢ አየር የሚለቁት ሙቀት አማቂ ጋዝ ከጎርጎሮሳዊ 2005 ዓ ም ወዲህ በአንድ በመቶ ጨምሮ መገኘቱ ተመዝግቧል። እርግጥ ነው ጀርመን በሀገሪቱ ጎዳናዎች ላይ የሚሽከረከሩ አውቶሞቢሎች ወደ ከባቢ አየር የሚለቁትን የብክለት መጠን በተሽከርካሪዎች አመታዊ ቴክኒካዊ ምርመራ ወቅት በመፈተሽ የአረንጓዴ መለያ እያደረገች መፍቀድና ማገድ የጀመረችው ቀደም ብላ ነው። ጭስ እያንቧለቀ የሚሽከረከር አልያም ዘይትና ግሪስ እያፈሰሰ የሚንኳኳ መኪና የመርማሪዎቹን ፍተሻ ሊያልፍ አይደለም። ባለቤቱም ራሱ ቢሆን ድምጽ ሳያሰሙ በሚፈሱት መኪኖች ተርታ ያን ይዞ የመጓዙ ድፍረቱም አይኖረውም። እንዲህ ባለው የተሽከርካሪዎች ፍተሻ ከጀርመን ጎዳናዎች የሚታገዱ አውቶሞቢሎች ደግሞ ቀጣይ መድረሻቸው ሶስተኛው የሚባለው አለም ነው አፍሪቃ። ጀርመን በግሏ ወደ ከባቢ አየር የምትለቃቸውም በካይ ጋዞች እስከ ጎርጎሮሳዊ 2020 ዓ.ም ድረስ 40 በመቶ ለመቀነስ ነው እቅዷ። ይህንንም ለማሳካት በዘርፍ በዘርፍ ከፋፍላ በተለይ የከዚህ ቀደሙ ጥረቷ ላይ አሉታዊ ተጽዕኖ ያስከተለው ከመጓጓዣው ዘርፍ የሚወጣው ብክለት ላይ ያተኩራለች። የሀገሪቱ የአካባቢ ተፈጥሮ ጥበቃ ሚኒስቴር ይፋ ባደረገው መግለጫ መሰረት ሀገሪቱ በኤሌክትሪክ በሚንቀሳቀሱ ተሽከርካሪዎች አቅርቦት ገበያውን የመምራት ግባን ልማለች። ለተሽከርካሪዎቹ የሚያስፈልገውን የኤሌክትሪክ ኃይልም ከተለያዩ ጽዱ የኃይል ምንጮች ማቅረብ ነው የምትሻው። በዚህም የነዳጅ ዘይትን ለማስገባት የሚኖረው ውጣ ውረድም ሆነ የዋጋ መዋዠቅ ሳያሰጋት በታዳሻ ኃይል ምንጭ መጠቀም ነው ምኞቷ ጉዳዩን የሚከታተሉት ወገኖች በፋንታቸው በኤሌክትሪክ ኃይል የሚንቀሳቀሱ አውቶሞቢሎችን መጠቀሙ ብቻውን ከካርቦን ብክለት ነጻ መሆንን አያረጋግጥም ይላሉ መከራከሪያቸውም ሌላው ቀርቶ በታዳሻ ኃይል ምንጭ አጠቃቅሟ የዓለምን ትኩረት የሳበችው ሀገር ጀርመን ዛሬም የድንጋይ ከሰልን ለኃይል ምንጭነት መጠቀሟ ነው እንደውም እንደነሱ ጥቆማ እስከ መጪ ጎርጎሮሳዊ 2020 ዓ ም ድረስ ጀርመን ካርቦንን ወደ ከባቢ አየር ከሚለቀው የድንጋይ ከሰል የምታመነጨው የኤሌክትሪክ ኃይል 40 በመቶውን ይሸፍናል። ይህ ጉዳይ ታዲያ አሁን የጀርመን መንግስትን ማነጋገር ጀምሯል። የአካባቢ ጥበቃ ሚኒስቴር በኤሌክትሪክ የሚሽከረከሩት አውቶሞቢሎች የሚጠቀሙት የኤሌክትሪክ ኃይል ፍጹም ከጸዳ እና ከታዳሽ ኃይል ምንጭ መምጣት አለበት ባይ ነው የኢኮኖሚና ቴክኖሎጂ ሚኒስቴር በበኩሉ የለም፣ እነዚህ ተሽከርካሪዎች በታዳሽ የኃይል ምንጭ ላይ ብቻ ይወሰኑ ማለቱ በየአካባቢው ባለው የጽዱ የኃይል ምንጭ ላይ ከፍተኛ ጫና ያስከትላል፣ ያ ደግሞ ያልተለመደውን የኃይል መቆራረጥ ሊያመጣብን ይችላል ሲልም ያስጠነቅቃል። ይህን ያስታርቃል የሚሉት የአውቶሞቢል አምራቾች ታዲያ ሁለቱን የኃይል ምንጮች አጣምሮ የሚጠቀሙና ውሱን የብክለት መጠን ያላቸው ተሽከርካሪዎችን መጠቀም ይበጃል በማለት እንዲህ ያሉትን መኪናዎች የማቅረብ እቅዳቸውን ጠቁመዋል። ጀርመኖች የደከመውን ተሽከርካሪ ከጎዳናቸው ላይ በማባረር ብቻ አይደለም የአካባቢ አየር ብክለትን ለመቀነስ የሚታገሉት። በሚሽከረከሩት መኪናዎች ብዛት ጎዳናዎችና የመኪና ማቆሚያ ቦታዎች እንዳይጣበቡም ብስክሌትን የሚያዘወትሩትን የአካባቢ ጥበቃ ጀግኖች እያሉ በማበረታታት የተለየ የማቆሚያ ስፍራ ይሰጧቸዋል። እንደ ሰው በይፋ ጀግና መባል የሚጠላ የለምና ሴቷም ከነ አጭር ቀሚሷ ወንዱም ከነሙሉ ሱፍ ልብሱ ብስክሌት ማሽከርከር ስለ አካባቢ ተፈጥሮ የተሻለ እውቀት ያለው መለያም እየሆነ ነው። ይህም ለእያንዳንዱ ነገር የሌሎችን ጥረት ብቻ ከመመልከት የየግል አስተዋጽኦ ማድረግ ምን ማለት እንደሆነ ማሳያ ነው። አድማጮች ለዕለቱ ያልነውን በዚሁ እናብቃ እናንተ ስለ የአካባቢያችሁ ጽዳት ምን እያደረጋችሁ ነው አስተያየት ጥቆማችሁም አይለየን ልምዳችሁን አጋሩን